ቀደም ሲል እስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀ እንዲሁም ደግሞ ጸደቀ ድጋፌና አዲስ ዓለም ደስታ ከሀገር እንዳይወጡ ታግደው በአምስት ሺህ ብር ዋስትና ይፈቱ ሲል የእስር ፍርድ ቤት የሰጠውን ውሳኔ ከፍተኛ ፍርድ ቤት በማጽናቱ ዛሬ በዋስ ተለቀዋል። ጽዮን ግርማ ናትናኤል ፈለቀን አነጋግራ ተከታዩን ዘገባ አጠናቅራለች። ከእስር የተለቀቀው የዞን ዘጠኝ የኢንተርኔት አምደኛ ናትናኤል ፈለቀ ለአሜሪካ ድምጽ እንደተናገረው ፖሊስ መስከረም ሀያ አራት ቀን በቁጥጥር ስር አድርጓቸው በማግስቱ ፍርድ ቤት አቅርቧቸው እንደነበር ገልጾ ፍርድ ቤት በቀረቡበት ቀንም የአስራ አራት ቀን የምርመራ ጊዜ ቀጠሮ ተጠይቆባቸው እንደነበር ተናግሯል። እኛ ግን እሱን ጋራንት የሚያደርግ ምንም ማስረጃ እስካሁን ስላለያዙ የዋስትና መብታችን ጠበቅ ብለን ጠይቀን ነበረ። ፍርድ ቤቱ የኛን ጥያቄ ሰምቶ የዋስትና ጉዳይ ላይ ውሳኔ ለመስጠት የጣት አሻራ ወስዳችሁ ከዚህ በፊት ሪከርድ ይኑርባቸው አይኑርባቸው አጣርታችሁ ነው አለ ለፖሊስ። ፖሊስ በማግስቱ ማለትም በሀያ ስድስት ያንን ማድረግ አልቻለም። መዝገቡን ብቻ ነበር ይዞ የመጣ ያንን የተመለከተው ፍርድ ቤት የዋስትና መብታችንም እያንዳንዳችን ሶስት ነበርን፣ አንድ ላይ የተያዝነው የአምስት ሺ ብር ዋስ እንድናሲ ከሀገር እንዳንወጣ ግድ እንዲጻፍ ና አስር ጣት አሻራ ተወስዶ በሀያ ሰባት በነጻ እንድንለቀቅ ማለት በዋስትና እንድንለቀቅ ነበረ ትእዛዝ የሰጠው። ፖሊስ በዚህ የፍርድ ቤት ውሳኔ ባለመስማማቱ ትላንት ከሰዓት በኋላ ለከፍተኛ ፍርድ ቤት ይግባኝ ብሎ እንደነበረና ተጠርጣሪዎቹ ጠበቃችን በሌለበት ክርክር አናደርግም በማለታቸው ለዛሬ ተቀጥረው እንደነበረ ናትናኤል ፈለቀ ተናግሯል። ለዛ ነው ዛሬ ጠዋት ከፍተኛ ፍርድ ቤት ሄድነው፣ ተከራከርን። በቃ ከሰዓት ቀጠሩን እንደገና ከፍተኛ ፍርድ ቤት እና ከሰዓት ቀጠሮ ላይ የሰ ፍርድ ቤት የወሰነውን የአምስት ሺህ ብር ዋስ እና ከሀገር እንዳያወጡ ፈጻሚ ተደርጎ ከእስር እንዲለቀቁ ብሎ ወሰነ። በዛ መሰረት ነው አሁን እንግዲህ ናትናኤል ፈለቀ ከሌሎች ሁለት ሰዎች ጋር በመሆን ስታዲየም አካባቢ በሚገኘው ላሊበላ ሬስቶራንት ድምጻቸውን ከፍ አድርገው በአካባቢው የነበሩ ሰዎች እንዲሰሟቸው በማድረግ በቢሾፍቱ የኢሬቻ አክባሪዎች ላይ መንግስት የወሰደው እርምጃ ትክክል እንዳልሆነ በዙሪያቸው ያሉትን ሰዎች ለተቃውሞ እንዲነሳሱ በሚያደርግ መልኩ ሲያወሩ ነበር በሚል ተጠርጥረው መታሰራቸውን መዘገባችን ይታወሳል።